ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ዩናይትድ ስቴትስ እንደምትደግፍና አብራም እንደምትሰራ በኢትዮጵያ የአሜሪካ ኤምባሲ አስታውቋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። በኢትዮጵያ የአሜሪካ ኤምባሲ ከአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ጋር በመተባበር በባህር ዳር ከተማ ለሚገኙ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አላማ ፈጻሚ ባለሙያዎችና ከተለያዩ የመንግስት ተቋማት ለተውጣጡ የህዝብ ግንኙነት ዳይሬክተሮች ዛሬ በኮሚኒኬሽንና በማህበራዊ ሚዲያ አጠቃቀም ዙሪያ ስልጠና ሰጥቷል። የኤምባሲው ቃል አቀባይ ኒኮላስ ቫርኔት አሜሪካ አሁን ኢትዮጵያ ውስጥ ያለውን ለውጥ በሁሉም መስክ እንደምትደግፍ ነው የተናገሩት። አሜሪካ በኢትዮጵያ እየተደረገ ያለውን የለውጥ ሂደት ትደግፋለች። ከህዝቡ ጋር እንሠራለን። የሕዝብ ውይይቶችንና ክርክሮችን እናመቻቻለን። በኢኮኖሚው እድገትና ለሚዲያ ዕውቀት እንዲሁም ጋዜጠኞች ለውጡን አጠናክረው እንዲዘግቡና ትክክለኛ መረጃ ለሕዝብ እንዲደርሱ እናግዛለን። ዲሞክራሲን ለማጎልበት የሚደረገውን ጥረትም እንደግፋለን። ማንም አካል የዚህ ዐይነት ሥልጠና እንድንሰጠው ቢጠይቅ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ዋና ዳይሬክተር አቶ አሰማሀኛ ስረስ በማህበራዊ ሚዲያ አጠቃቀም በኩል ጥሩ ልምድ ካላቸው ሀገሮች መካከል አንዱ አሜሪካ በመሆኗ ተሞክሮውም ባለሙያዎቻችን ቢቀስሙ አሁን በኢትዮጵያ የሚፈለገውን ለውጥ ለማምጣት ይረዳል ነው ያሉት። ለውጥ ላይ ነው ያለ ነው። ለውጡ ደግሞ በዋነኛነት እየተቀነቀነ ከሚገኝባቸው መድረኮች መካከል አንዱ ማህበራዊ ሚዲያ ነው። ማህበራዊ ሚዲያን እንዴት ነው መጠቀም ያለብን? ማህበራዊ ሚዲያን ለውጣችንን ወደፊት ለማስቀጠል መልእክቶቻችንን ቀርጸን ለህብረተሰቡ ተገቢ የሆነ መልእክት ለማድረስ መጠቀም አለብን። አሜሪካ ደግሞ እንደ ሀገር በማህበራዊ ሚዲያ በተለይም፣ ማህበራዊ ሚዲያ ሲባል የተለያዩ ዘርፎች አሉት። በፌስቡክ፣ በትዊተር እንዴት አድርጎ መልእክትን ቀርጾ ለህዝብ መልእክት ማድረስ እንደሚገባ ልምድ ያላቸው ናቸው። አሜሪካ ኤምባሲም የራሱ የሆነ ገጽ አለው አዲስ አበባ ቅርንጫፉ። ይሄ ቅርንጫፍ ብዙ ተከታታዮች ያሉት እና በተለይ ቀውስ በሚመጣበት ጊዜ እንዴት አድርገው ያንን ቀውስ ከህዝብ ጋር እንደሚግባቡ ጥሩ ልምድ አላቸው። ያንን ልምድ ነው ለባለሙያዎቻችን እንዲሰጡ የፈለግነው። ስለዚህ ባለሙያዎቻችን በየጊዜው የህዝቡ ይነሳ በጣም አስፈላጊ ነው በአሁኑ ሰዓት በተለይ ምክንያቱም በየጊዜው የተለያዩ ጉዳዮች ይመጣሉ። እነዚህን ጉዳዮች በተደራጀና ሀቀኛ በሆነ መረጃ ተመስርቶ የተሳሳቱ መረጃዎችን የማረም ስራ አስፈላጊ ስለሆነ በስልጠናው የተሳተፉት ወይዘሮ ማስተዋል አለባቸው እንደተናገሩት ደግሞ የመንግስትን ፖሊሲ ለማስፈጸም የተመደብን ባለሙያዎች መረጃ በመስጠትና በመቀበል ሂደት ውስጥ ምን አይነት ዘዴ መጠቀም እንዳለብን ተረድቻለሁ ነው ያሉት ስልጠናው እንደ ባለሙያ እጅግ በጣም ቆንጆ ነው። አሁን ያለን የአሰራር ስልት ትንሽ ከዚህ ከስልጠናው ለየት ያለ ስለሆነ ማለት ነውና አሁን አገራችን ላይ ቴክኖሎጂ ተጠቃሚ ወስቶ ማህበራዊ ሚዲያ እንጠቀማለን። እነሱን በምንጠቀምበት ጊዜ ግን በሚሰጡን መልሶች በአብዛኛዎቻችን ተስፋ የመቁረጥ ሁኔታ አለ። አሁን ከስልጠናው እንደተረዳሁት ግን ተስፋ ሳንቆርጥ ለሚሰጡን መልሶች ትክክለኛውን መረጃ እየሰጠን ትክክለኛውን መረጃ እየሰጠን በትክክለኛ መልኩ ያልተረዳውን ማህበረሰብ ተጠቃሚ ወደ ትክክለኛው ሀሳብ ማምጣትን ተምር ያለው ተስፋ አለመቁረጥን ከዛ ባሻገር ደግሞ የህዝብ ግንኙነት ባለሙያዎች ተጽዕኖ ፈጠሪ መሆን መቻል እንዳለባቸው መንግስት የሚያስቀምጣቸው ፖሊሲዎች ሳይሸራረፉ በላይ ባለስልጣናት ፍላጎት እንዳይጣመሙ በማድረግ ረገድ ከፍተኛ ሚና እንዳላቸው የህዝብ ግንኙነት ባለሙያዎችን ተረድቻለሁ። በኢትዮጵያ የአሜሪካ ኤምባሲ በአዲስ አበባ ለሚገኙ የተለያዩ የመንግስት ተቋማት በተለያዩ መስኮች ስልጠና ሲሰጥ የቆየ ሲሆን በክልል ደረጃ ይህ የመጀመሪያው እንደሆነ ቃል አቀባዩ ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር